የቀድሞው የአንድነት ፓርቲ የህዝብ ግንኙነት ኃላፊ የአቶ ሀብታሙ አያሌው በሕክምና ጉዞ ጥያቄ ዙሪያ አቃቤ ሕግ ቀርቦ የቃል ክርክር እንዲያደርግ ጠቅላይ ፍርድ ቤት ትእዛዝ ሰጠ። ፍርድ ቤቱ ተለዋጭ ቀጠሮም አድርጓል። መለስካቸውማ ነው ችሎቱን የተከታተለው። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ የአቶ ሀብታሙ አያሌውን ጉዳይ በቅርብ ለሚከታተሉት ለባለቤቱ ለወይዘሮ ቤተልሔም አዛናውና የቅርብ ወዳጁና የቀድሞ አንድነት አመራር አባል ለነበረው አቶ ዳንኤል ሽበሺ በጉዳዩ ላይ ፍርድ ቤቱ ትእዛዝ እንደሰጠ ገልጾላቸው ትእዛዙን ከመዝገብ ቤት እንዲወስዱ እንደነገራቸው ለቪዮ ገልጸዋል። ትእዛዙም አቃቢ ሕግ አቶ ሀብታሙ አያሌው ባቀረበው ለሕክምና ወደ ውጭ የመጓዝ ጥያቄ ላይ የቃል ክርክር እንዲያደርግ እንደሆነም አብራርተዋል። አቶ ዳንኤል ሽበሽ እንዳብራራው ከሆነ ፍርድ ቤቱ ከዚህ በፊት በችሎት እንዳስታወቀው የቦርድ ውሳኔው ይምጣ እንጂ ወደ ውሳኔ እንደሚሰጥበት ነግሯቸው ነበረ። አክሎም ይኸው ፍርድ ቤት መጀመሪያ አቶ ሀብታሙ የተጣለበት የጉዞ እግድ ተነስቶለት ለህክምና ወደ ውጭ እንዲሄድ ሲጠይቅ ህክምና በውጭ አገር ብቻ የሚከናወን መሆኑን የሚያረጋግጥ የሐኪም ማስረጃ እንዲያመጣ ታዞ ይህንን ማስረጃ ማቅረቡን አስታውሷል። ይሁንና ፍርድ ቤቱ እንደገና የሐኪሞች ቦርድ ፊርማ ያለበት ማስረጃ እንዲያቀርብ ታዞ ይህንንም እንዳሟላና ይህን ተሟልቶ በተለያዩ ምክንያቶች ሲጓትት መቆየቱን በምሬትና በመገረም ገልጿል አቶ ዳንኤል ጨምሮ እንዳስረዳው ከሆነ አቃቢ ህግ በዚህ ጉዳይ ላይ እስከ ዛሬ አንድም ቅሬታ አላቀረበም ፍርድ ቤቱ በጉዳዩ ላይ የአቃቢ ህግን የቃል ክርክር ለመስማት ለሐምሌ 19 ቀን 2008 ዓ ም ቀጠሮ ቆርጧል አቶ ሀብታሙ አያሌው አስቸኳይ የሕክምና እርዳታ ካላገኘ በሽታው ይበልጥ ሊወሳሰብና ሕክምናውንም ይበልጥ አስቸጋሪ እንደሚያደርገው ሐኪሞች አስጠንቅቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ